ወደ ኢትዮጵያ ስንመጣ ሕዝብ ካሳየን ፍቅር የተነሳ ወደ ሁለተኛ ቤታችን እንደገባን ነው የተሰማን ብሎናል። ባህር ዳር የተገኘ ኤርትራዊ ተጫዋች። በዚህ ጨዋታ ከአማራ ህዝብ ሰላም፣ ፍቅርና መተሳሰብ አትርፈናል። ታላቁ ግባችንም ይህ ነበር ያሉት ደግሞ የኤርትራ እግር ኳስ ፌዴሬሽን የቴክኒካዊ ዲሬክተርና የሴካፋ ኢንስትራክተር አቶ ዳንኤል ዮሐንስ ናቸው። ከ23 ዓመት በታች የምስራቅና መካከለኛው የአፍሪካ እግር ኳስ ውድድር በባህር ዳር ከተማ እየተካሄደ ይገኛል። በውድድሩ ለመሳተፍ ባህር ዳር ከገቡት የኤርትራ እግር ኳስ ተጫዋቾችና አመራሮች ጋር አስቴር ምስጋናው ቆይታ አድርጋለች። ከ23 ዓመት በታች የምስራቅና መካከለኛ የአፍሪካ እግር ኳስ ውድድር በባህር ዳር ከተማ እየተካሄደ ይገኛል። ኤርትራና ኢትዮጵያ ደግሞ በአንድ ምድብ ላይ ነው የተደለደሉት። ከተወሰኑት የኤርትራ ቡድን አባላት ጋር በሆቴላቸው ቆይታ አድርጊያለሁ። ሮቤል ተክለማርያም የኤርትራ ብሔራዊ ቡድን ተጫዋች ሲሆን ከአምስት ወር ወዲህ ወደ አዲስ አበባ በመምጣት ለቡና ክለብ እየተጫወተ ይገኛል። ዛሬ በባህር ዳር ከተማ ስሜቱን እንዲያጋራኝ ስጠይቀው የኤርትራና የኢትዮጵያ ህዝቦች በደም የተሳሰሩ አንድ ህዝቦ ሰዎች ቢሆኑም ሁኔታዎች በፈጠሩት ችግር ተራርቀው መቆየታቸውን አስታውሷል። ሁለቱንም ህዝብ የሚያስተሳስረው አንድ ኃይል አለ ብዬ አምናለሁ ይህም ፍቅር ነው፣ ይላል የኤርትራና የኢትዮጵያ እንኳ መጀመሪያ ነው የሰላም ነው የፍቅር ማለት ነው። የኤርትራና ኢትዮጵያ ማለት ነው። ከሁለት ዓመት ነው በፊት ነበረ ና ሰላም ነበረ የአቢ ሲመጣች እዛ አስመራ ከዛ ኢሳያስ ሲመጣ እዛ አዲስ አበባ በጣም ደስ ደስና ነበረ። አሁን ደግሞ በጣም ደስና አለ ማለት ነው። ከዛ በመቀጠል ከሆነ በጨዋታ ደግሞ በቃ በፍቅር ነው በሰላም ነው በቃ እንሄዳለን ማለት ነው። እኔ ዝን ተጫዋት ነው ስለሆን በቃ እና የቡና ደግሞ በፍቅር ነው በሰላም ነው እንሄዳለን ነው እኔ ኤርትራ የተ ቡድን ቡና ደግሞ ኢትዮጵያ ነው። ከዛ በፍቅር በሰላም ነው እንሄዳለን ማለት ነው። ከዛ አሁን ደግሞ እዛ የነገ ጨዋታ ደግሞ መጀመሪያ የፍቅር የሰላም ነው። ከዛ በመቀጠል ግን የጨዋታ ነው ማለት ነው። ሳዶር የማነ የ21 ዓመት ወጣት ነው። ኢትዮጵያንና ኢትዮጵያውያንን በስም ብቻ ነበር የማውቃቸው ወደ አዲስ አበባ ትሄዳለህ ሲባል የተሰማኝ ስሜት የተለየ ነበር። እዚህ ስገባ ደግሞ ህዝቡ የተለየ ፍቅር ነው ያሳየኝ። እናም ከቤት ወጥቼ ወደ ሌላኛው ቤት የገባው ያህል ነው የተሰማኝ በማለት አብራርቷል። አስመራ ለአዲስ አበባ ለመጣ በጣም ጓጉት ለማየት ማለት ነው። ኢትዮጵያ ህዝብ በጣም እወዳለሁ። በዚያ ላይ የምናገረው ነገር በጣም ደስ ብለን በቃ መናገር አይችልም። ህዝቦች በጣም ቆንጆ ነው፣ ምግቡ ሁሉ ነገር በቃ ከዚህ በላይ መናገር አይ ስሜቴ ምግራጥ አይችልም፣ ስሜቴን መቆጣጠር አይችልም። አዎ በጣም ደስተኛ በጣም በጣም ፈጣሪ ነው። ከአዲስ አበባ ደግሞ አልፈህ ባህር ዳር ሰው በጣም በጣም በጣም ፍቅር ነው። አላቢው የሚባል በቃ ፍቅር መስረት ነው በኢትዮጵያ ጋር በኤርትራ ጋር كانت هم شان مثلاً تراهم هذا نو ልክ ከቤት ወጥተህ እንደመጣህ ነው የተሰማ። በቃ ከቤቴ ለቤት መጣች። አቶ ዳንኤል ዮሐንስ በኤርትራ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተርና የሴካፍ ኢንስትራክተር እንደሆኑ ነግረውኛል። ከሰላሳ ዓመት በፊት በጅማ ዩኒቨርሲቲ ተማሪ እንደነበሩም አጫውተውኛል። በዚህ ውድድር ሰበብ ከረገጧት ኢትዮጵያ ሶስት ግቦችን እንዳሳኩ ይናገራሉ። ፍቅር፣ ሰላምና መተሳሰብ እኛ የጨዋታው ውጤት ሶስት ጎሎች ናቸው። ሶስቱም ጎሎች ደግሞ ፍቅር ሰላምና መተሳሰብ ነው። የጨዋታ ውጤት ከዚህ በላይ ቴክኒካሊ የጨዋታ ውጤት እዛው የሚፈጠረው ሊሆን ይችላል። ዘጠና ደቂቃ የሚለየው ነገር ሊሆን ይችላል። ግን አንድ ላይ በመመደባችን ለእኛ ሁለት ፊሊንግ ነው ያለን። አንዱ ቴክኒካሊ ሌላ ውጤት ይዘን በሰሚፋይናልና ፋይናል ብንገናኝ በወሳኙ መድረክ ብንገናኝ ደስ ባለን ነበር። ቴክኒካሊ እንዳልኩ ደግሞ በሾሾ ፖለቲካል ኢሹ ስናየው ደግሞ አንድ ላይ መመደባችን እና በመክፈቻው ሰዓት መጫወታችን ደግሞ ለሶስቱም ውጤቶች አጋጣሚው ይፈጥራል በአዲስ ቀን በመጀመሪያ ቀን በአዲስ ሁኔታ የመጀመሪያው ፊሊን አንድነት ፍቅር መተሳሰብ ያልኩ ነገር ሲታይ ደግሞ ለህዝቡ ኢሜጅ የሚሰጠው ያ ነው። ለእኛ ትልቁ ውጤት የሚሆነው የኳሱ ውጤት አይደለም። በኳስ ጨዋታ ዊኒ ሜንታሊቲ የማሸነፍ ሀሳብ አለ። በቦታው ግን ያ ቴክኒካልና ኢሞሽናል የምታደርገው ነገር ከውጭ ሆነ ስታስበው ደግሞ ረጋ ብለ ስታስበው ከዛ በላይ የሚያስፈልግ ውጤት አለ ብለህ የምታስበው ነገር አለ። እንዳልኩሽ ሰላምና ፍቅር ሲያሸንፉ ደግሞ ሁለታችን አቻ እንደወጣን ነው የምናየው። ስለዚህ ሰላምና ፍቅር ካሸነፈ ለእኛ በቂ ነው። አቶ ዳንኤል ነገ በስታዲየም የሚጠብቁት ምኞታቸውንም እንዲህ ገልጸውልኛል። ባህርዳር ህዝብና ኢትዮጵያ ህዝብ ሁለታችን ጀነራል ስፔሲፊካሊ ደግሞ የባህር ዳር ህዝብ ለሁለታችን ቡድን እኩል እንደሚደግፍ ይሰማኛል። ምክንያቱም አቀባበሉ ህዝቡ ራሱ ኳሱን አይደለም የሚፈልገው፣ ህዝብ ለህዝብ ተጫዋቾቹ አንድ ላይ ሆነው ሲገቡ ራሱ አንድ አንድነትና እና ሰላም ሲያይ ያ ነገር ለአንድ ቡድን ለመደገፍ እድሉም አይሰጣቸውም ሜ ከኢሞሽናል ስለሚሆን ለሁለታችን እንደሚደግፉ ነው የሚሰማኝ። ተጫዋቾቹ ከውድድር በኋላ ለማስታወሻ የችግኝ ተከላ ስነ ስርዓት ያካሂዳሉ ብለዋል አቶ ዳንኤል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።